ከሁሉም ቀዳሚው የዓለም ዜና ነው። ማን ተጋፍቶ ተዘጋጅቷል። መልካም ቆይታ። የዲደብልዩ ዜና። ጤና ይስጥልኝ አድማጮች እንደምን ቆይታችኋል? በቅድሚያም አርስተ ዜና የህወሓት ኃይሎች ትናንት ተቆጣጥሮት የነበረው የውጫሌ ከተማን የመንግስት ኃይሎች መልሰው መያዛቸውን የአካባቢው ነዋሪ ለዶችቬሌ ተናገሩ። ደሴና አካባቢዋ በተፈናቃዮች ከመጨናነቅ ውጭ ሰላማዊ እንደሆነች ደግሞ የከተማ አስተዳደሩ አስታውቋል። በኢትዮጵያ መንግስትና በህወሀት መካከል ሰሞኑን በተቀሰቀሰው ጦርነት ብቻ ከደቡብ ወሎ ዞን አካባቢዎች ከ250ሺ በላይ ሰዎች ከቀያቸው መፈናቀላቸው ተገለጠ። ደሴ ከተማ እጅግ በከፍተኛ የተፈናቃይ ቁጥር መጨናነቋንም ነዋሪዎች ተናግሯል። የ27ቱ የአውሮጳ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች ትናንት በሉክሰምበርግ ባካሄዱት ስብሰባ በኢትዮጵያ ወቅታዊ ሁኔታ ላይ ቢወያዩም ሳይስማሙ መቅረታቸው ተገለጠ። ለቀናት ከዘለቀው የሱዳን ጸረ መንግስት የተቃውሞ ሰልፍ በኋላ የአገሪቱ ጠቅላይ ሚኒስትር አብደላ ሀምዶክ ዛሬ በአስቸኳይ የካቢኔ ስብሰባቸው ቀውሱን ለሚከታተል ኮሚቴ ጥሪ አቀረቡ። ጠቅላይ ሚኒስትሩ ካለፉት 11 ዓመታት ወዲህ እጅግ አደገኛ ያሉትን ፖለቲካዊ ቀውስ ኮሚቴው እንዲፈታ አዟል። ዜናው በዝርዝር የህዝባዊ ወያኔ ሓርነት ትግራይ ህወሓት ኃይሎች ተቆጣጥረውት የነበረው የውጫሌ ከተማን የመንግስት ኃይሎች መልሰው መያዛቸውን የአካባቢው ነዋሪዎች ለዶይቼ ቬለ ተናገሩ። ደሴና አካባቢዋ በተፈናቃዮች ከመጨናነቅ ውጭ ሰላማዊ እንደሆነች ደግሞ የከተማ አስተዳደሩ አስታውቋል። አንድ የውጫሌ ከተማ ነዋሪ በስልክ እንዳረጋገጡት የህወሓት ተዋጊዎች ትናንት ተቆጣጥሯት የነበረችውን ታሪካዊቷን የውጫሌ ከተማ የመከላከያ ሰራዊትና ሌሎች የመንግስት ኃይሎች በጋራ በወሰዱት እርምጃ መልሰው ይዟታል። ውጫሌ በመከላከያ ተይዟል። መልሶ ትላንትና ማይዘው ትላንትና አስር ሰዓት በዚህ ሰዓት ነው። ትናንት ኮማንዶ ገብቶ ያስለቀቃቸው። በአንጻራዊነት ጥሩ ነው። ቆርጠ የገቡት ወደዚህ ጎልቦ የምትባል ሳቃ ከሆነ ወደ እዛ አካባቢ የተወሰኑ ቆርጠው ነበር። የት እንደገቡ አይታወቅም። እነሱ ናቸው አሁን እያስጓሉ ሌላ ነው። የደሴ ከተማ አስተዳደር ከንቲባ አቶ አበበ ገብረ መስቀል በበኩላቸው በደሴ ከተማ የተፈናቃዮች ቁጥር ከመጨመሩ ውጪ በከተማዋ ሰላማዊ እንቅስቃሴ መኖሩን ለባህር ዳሩ ዘጋቢያችን አለም ነው መኮንን በስልክ ተናግሯል። ሰላም ነው፣ በሰላም ነው ሁሉ ነገር ተረጋጋና መደበኛ ስራውን እንደቀጠለ ነው። ሆቴሎች፣ ሱቆች፣ ካፌዎች፣ ትራንስፖርቱ ሁሉም በልዩ ሁኔታ ጥሩ ነው። የህወሓት ታጣቂዎች ከትናንት በፊት ውጫሌ ከተማ ላይ በተኮሱት ከባድ የጦር መሳሪያ ሰላሳ ያህል ሰዎች መገደላቸውን የመንግስት መገናኛ ብዙሃን ዘግቧል። የውጫሌ ከተማ እንደተባለው በመንግስት ኃይሎች ቁጥጥር ስር መዋሉን ከህወሓት ኃይሎች ወገን ለማረጋገጥ ያደረግነው ጥረት ግን አልተሳካም። በኢትዮጵያ መንግስትና በህዋት ኃይሎች መካከል ደቡብ ወሎ ዞን ሰሞኑን በተደረገው ጦርነት ብቻ ከ250 ሺህ በላይ ሰዎች ከቀያቸው መፈናቀላቸው ተገለጠ። የደቡብ ወሎ ዞን አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አቶ መሳይ ማሩ ዛሬ ለዶቼቬሌ ዲደብልዩ እንደተናገሩት በአብዛኛው ሕፃናት አደጋውያንና ሴቶች በገፍ ወደ ደሴ ከተማ ገብቷል አካባቢ ላይ ድሬሮ ምናምን የሚባሉት አካባቢዎች ዘሆን ህዝቡ መጥቷል። ከባቲ ጀምረ እስከ አርብ ኦልሞስት የመንግስት ትምህርት ቤቶች ኦኩፓይድ ናቸው። በዚህ ደግሞ ከሀይቅ ጀምረ አመሞም ይባላል፣ ሱሉላ ሱሉላም ይባላል፣ ዛደዶ የሚባሉ ትምህርት ቤት ኮምቦልቻም፣ ሀይቅም፣ እነዚህ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች ጀምር ቬሪፋይ እናደርገዋለን በሚል ነው እንጂ ከዚህ በላይ ነው የሚል ሁሉ አስተያየቶች ናቸው ያሉት፣ እና አራት መቶ ሀምሳ ሺህ ቀድሞ የተያዘ ነው። በከተማይቱ ቀደም ሲል ከነበረው ግማሽ ሚሊዮን ግድም ተፈናቃይ በተጨማሪ አሁን ቁጥሩ ወደ ሰባት መቶ ሺህ መጠጋቱንም ኃላፊው አክለው ጠቁሟል። ደሴ ከተማ እጅግ በከፍተኛ የተፈናቃይ ቁጥር መጨናነቋንም ነዋሪዎች ተናግሯል። ይህ በእንዲህ እንዳለ በአማራ ክልል ዋግምራ ብሔረሰብ አስተዳደር በጦርነት ቀጠና ውስጥ ያሉ ከ ስድስት መቶ ሀምሳ ሺህ በላይ ሰዎች በከፋ የረሃብ አደጋ ውስጥ እንደሚገኙም ዓለም ነው መኮንን የላክልን ዘገባ ይጠቁማል። የ27ቱ የአውሮጳ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች ትናንት በሉክዘምበርግ ባካሄዱት ስብሰባ በኢትዮጵያ ወቅታዊ ሁኔታ ላይ ቢወያዩም ሳይስማሙ መቅረታቸው ተገለጠ። ምንም እንኳን የህብረቱ ባለሥልጣናትና በርካታ አባል ሀገራት በኢትዮጵያ መንግስት ላይ ጠንካራ እርምጃ እንዲወሰድ ፍላጎታቸውን ቢያሳዩም የሁሉንም አባል አገራት ይሁንታ ሳያገኝ መቅረቱ ግን ተዘግቧል። የህብረቱ የውጭና የደህንነት ጉዳይ ኃላፊ ጆሴፍ ቦሬል የአባል ሀገራቱን ይሁንታ አለማግኘቱን ተናግሯል። በዚህ ወር መጨረሻ ላይ የሚወጣው የመንግስታቱ ድርጅትና የኢትዮጵያ የሰብአዊ መብቶች ኮሚሽን ዘገባን ተከትሎ ከአውሮፓ ኅብረት የሚጠበቅ እርምጃ ቢኖርም የእርምጃው ይዘትና ጥልቀት የሚወሰነው ግን አባል ሀገራቱ በጉዳዩ ላይ በሚኖራቸው አንድነትና ልዩነት ነው። አባል ሀገራቱ በኢትዮጵያ በተለይ በሰሜኑ ክፍል ስላለው የሰብአዊ አቅርቦትና የደህንነት ሁኔታ ላይ መክሯል። የሰብአዊ እርዳታ አቅርቦቶች ስለሚፋጠኑበትና የተኩስ አቁም ስምምነት ስለሚደረግበት ሁኔታም ተነጋግሯል። ይህ ከራይኖዝ አቅራቢያ የሚያሰራጨው የዶቼ ቬሌ ሬዲዮ ዜና ነው። አቃቤ ሕግ የባልደራስ ለሁለተኛ ዲሞክራሲ አመራሮች ላይ ሁለት ምስክሮችን ነገ ችሎት አቅርቦ ምስክርነት እንዲያሰጥ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብርና ሕገ መንግስታዊ ጉዳዮች ወንጀል ችሎት ዛሬ ትእዛዝ ሰጠ። በዛሬው ችሎት ከሳሽ አቃቤ ሕግ የዘጠኝ ምስክሮችን ስም ዝርዝር በወረቀት አስፍሮ ለዳኞች ለጠበቆችና ለተከሳሾች አቅርቧል ሆኖም ምስክሮች ላይ ጉዳት ይደርሳል በሚል የተነሳ የምስክሮች ስም ዝርዝር በመገናኛ ብዙሃን ይፋ መደረግ የለበትም በማለት ተከራክሯል። ተከሳሾች በበኩላቸው ፍርድ ቤቱ ጉዳዩን ከግልጸኝነትና ከተጠያቂነት አውድ እንዲመለከተው በመጠየቅ የምስክሮች ስም ዝርዝር በመገናኛ ብዙሀን ይፋ የማይደረግበት ምክንያት ኢፍትሐዊ ነው ብለው ተከራክሯል። ፍርድ ቤቱም ግራ ቀኙን ከተመለከተ በኋላ አቃቢ ሕግ የምስክሮች ስም ዝርዝር በመገናኛ ብዙሀን እንዳይጠቀስ በሚል ያቀረበውን ጥያቄ ውድቅ አድርጎታል። በተጨማሪም አቃቢ ሕግ የሌሎችን ቀሪ ምስክሮች ስም ዝርዝር ነገ ለፍርድ ቤቱ ለጠበቆችና ለተከሳሾች እንዲያቀርብ ፍርድ ቤቱ ትዕዛዝ ጠቱን የአዲስ አበባው ወኪላችን ሰለሞን ሙጭ ዘግቧል። የባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራሮች በአዲስ አበባ ሁከትና ግጭት እንዲፈጠር በመቀስቀስ ተጠርጥረው ከታሰሩ 15 ወራት ሆኗቸዋል። ድሬዷ ከተማ ውስጥ አካባቢ ትናንት እኩለሌሊት በሬክተር ስኬል 4.1 የተመዘገበ የመሬት መንቀጥቀጥ ተከሰተ። ክስተቱ በአንድ ሳምንት ለሁለተኛ ጊዜ መሆኑም ተገልጧል። በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ዋ ሳይንስና ስነፈለግ ተቋም ዳይሬክተርና የመሬት መንቀጥቀጥ ተመራማሪ ፕሮፌሰር አታላ አየለ ለዶች ለዶች ፌሌ በስልክ በሰጡት መረጃ ትናንት እኩለሌሊት 7 ሰዓት ከ22 ደቂቃ ላይ በድሬዳዋ አካባቢ የመሬት መንቀጥቀጥ መከሰቱን አረጋግጧል። በብዙ ቦታዎች ተመሳሳይ ክስተት መኖሩንም ጠቁሟል። መንቀጥቀጡ ያደረሰው ጉዳት ስለመኖሩ ግን አልተጠቀሰም። ለቀናት ከዘለቀው የሱዳን ጸረ መንግስት የተቃውሞ ሰልፍ በኋላ የአገሪቱ ጠቅላይ ሚኒስትር አብደላ አምዶክ ዛሬ በአስቸኳይ የካቢኔ ስብሰባቸው ቀውሱን ለሚከታተል ኮሚቴ ጥሪ አቀረቡ። የኮሚቴው ዓላማ ከፕሬዝዳንት ዑመር አልበሽር መንግስት መወገድ በኋላ ሱዳን ያጋጥማትንና ጠቅላይ ሚኒስትሩ እጅግ አደገኛ ያሉትን ፖለቲካዊ ቀውስ እንዲፈታ ነው ተብሏል። ወታደራዊ ኃይሉ ጊዜያዊ መንግስቱን እንዲያስወግድ በመደገፍ ካለፈው ቅዳሜ ጀምሮ ካርቱም ውስጥ የተቃውሞ ሰልፎች ሲደረጉ ቆይቷል። በሺዎች የሚቆጠሩ ሱዳናውያን የተቃውሞ ሰልፈኞች ዋና ከተማይቱ ካርቱም የሚገኘው የሪፐብሊኩ ቤተ መንግስት ፊት ለፊት በመቀመጥ ተቃውሟቸውን አሳይቷል። የተቃውሞ ሰልፈኞች የሃምዶክ መንግስት የሱዳን ኢኮኖሚያዊ ሁኔታ እንዲያሽቆለቁልና ድህነት እንዲጨምር ተጠያቂ ነው በሚል ጦሩ እንዲበትነው ጥሪ አስተላልፏል። ካለፉት ሁለት ሳምንታት አንስቶ ደግሞ በሱዳን የሽግግር መንግስት አለመካተታቸውን የሚቃወመው የምስራቅ ሱዳን የጎሳ መሪዎችና ፖለቲከኞች የጠሩት ተቃዋሚ ሰልፈኛ የአገሪቱን የባህር ወደብ ዘግተውታል። ትናንት ሰኞ የወታደራዊ ኃይሉን የሚደግፉ ሰልፈኞች ወደ ጠቅላይ ሚኒስትር አብደላ አምዶክ ጽፈት ቤት በማቅናት ሀምዶክ ውረድ የሚሉ ድምፆችን ሲያስተጋቡ ከቆዩ በኋላ በፖሊስ ያስለቃሽ ጭስ ለመበተን ተገዷል። የካርቱም ከተማ የፖሊስ አዛዦች ሰልፈኞቹ በመንግስት መቀመጫ ላይ ቃጡትን ማክሸፋቸውን አስታውቋል። በአገሪቱ አሁን የተፈጠረው ቀውስ መንግስቱን በጋራ በሚመራው ወታደራዊና የሲቪል አስተዳደሩ መካከል የተፈጠረው መከፋፈል እየሰፋ መምጣቱን ተከትሎ ነው ተብሏል። ተቃዋሚዎች ባለፉት ቀናት ሰልፋቸው በፖለቲካውም ሆነ በኢኮኖሚ ቀውሶች ውስጥ የተዘፈቀው ጊዜያዊ መንግስት እንዲፈርስ ጠይቋል። ወታደሩም በመፈንቅለ መንግስት ስልጣኑን ሙሉ ለሙሉ እንዲቆጣጠር ፍላጎታቸው መሆኑን ሲገልጹ ቆይቷል። የሲቪሉን መንግስት የሚደግፍ ሰልፍ ደግሞ ለሐሙስ መጠራቱን ሮይተርስ የዜና ምንጭ ዘግቧል። ደቡብ ሱዳን ውስጥ ለሳምንታት የጣለው ብርቱ ዝናብ ባስከትለው የጎርፍ መጥለቅለቅ ከሰባት መቶ ሺህ በላይ ሰዎች ለችግር መዳረጋቸውን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር አስታወቀም። ጎርፉ በአገሪቱ ካለፉት ስልሳ ዓመታት ወዲህ ታይቶ የማይታወቅ ነው ተብሏል። ጎርፉ ባስከተለው መጥለቅለቅ ደሴቶች ፈጥሮ ሰዎች ወደ ከፍተኛ ቦታዎች ለመድረስ ቀናት እንደሚወስድባቸው በደቡብ ሱዳን የስደተኞች ጉዳይ ኃላፊ አራፋት ጀማል ተናግሯል። በጎርፉ በርካታ መኖሪያ ቤቶች ተጠራርገው ሲወሰዱ፣ የእርሻ ማሳዎች በውሃ ተውጧል። የቤት እንስሳት ደግሞ ወደ ከፍታማ ስፍራዎች ሸሽቷል። የተራድኦ ሰራተኞች በጎርፉ በተጎዱ አካባቢዎች ምግብ የማከፋፈል ና ጎርፉ የከፋ ችግር እንዳያስከትል ባሸዋ በተሞሉ ቀረጢቶች የመከላከል ስራ እየሰሩ ናቸው በጎርፉ የተጠቀለቁ የደቡብ ሱዳን አካባቢዎች ድጋፍ የሚውል የ1.7 ቢሊዮን ዶላር የገንዘብ ድጋፍ ቢጠየቅም የተገኘው 61 በመቶ ብቻ መሆኑን የስደተኞች ጉዳይ ኃላፊው ተናግሯል። ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። የህዝባዊ ወያኔ ህርነት ትግራይ ህወሀት ኃይሎች ትናንት ተቆጣጥሮት የነበረው የውጫሌ ከተማን የመንግስት ኃይሎች መልሰው መያዛቸውን የአካባቢው ነዋሪዎች ለዶችቬሌ ተናገሩ። ደሴና አካባቢዋ በተፈናቃዮች ከመጨናነቅ ውጭ ሰላማዊ እንደሆነች ደግሞ የከተማ አስተዳደሩ አስታውቋል። የ27ቱ የአውሮጳ ህብረት አባል ሀገራት የውጭ ጉዳይ ሚኒስትሮች ትናንት በሉክሰምበርግ ባካሄዱት ስብሰባ በኢትዮጵያ ወቅታዊ ሁኔታ ላይ ቢወያዩም ሳይስማሙ መቅረታቸው ተገለጠ። በኢትዮጵያ መንግስትና ዋት መካከል ሰሞኑን በተቀሰቀሰው ጦርነት ብቻ ከደቡብ ወሎ ዞን አካባቢዎች ከ250 ሺህ በላይ ሰዎች ከቀቢያቸው መፈናቀላቸው ተገለጠ። መልካም ጊዜ። ዜናው በዚሁ አበቃ። ጤና ይስጥልኝ።